يا نبي صلى الله عليه وسلم صلاة السجاجت يتكبر الشيخ عبد العزيز بن عبد الله بن باز عليه رحمة الله بالله بأ سم اجيك بتعام روه روه بتعام ازاني بهنو مسجانا هلو الله بانو. يا الله صلاة سلام يا الله باريا ملك ين يا ينيا نبي بهنوت بمحمد በቤተሰቦቻቸውና በተከታዮቻቸውም ላይ ይስፈን። በመቀጠል ይህች አጠር ያለች መልእክት የነቢዩን ሰለላሁ አለይህ ወሰለም ሰላት አሰጋገድ የምታብራራ ሲሆን ለማዘጋጀት የፈለግኩትም ይህንን መልእክት ያነበበ ሙስሊም ወንድና ሴት ሁሉ የእርሳቸውን አሰጋገድ አርአያነት ተከትሎ ለመስገድ እንዲጥር ነው። ይህም ነቢዩ ሰለላሁ አለይህ ወሰለም እንዲህ ስላሉ ነው ሶሉ ከማ ረአይቱሙኒ ኡሶሊ አሰጋገዴን እንዳያችሁት አድርጋችሁ ስገዱ። ለአንባቢዎችም ይህንን የእርሳቸውን አሰጋገድ በዚህ መልኩ አብራራለሁ። አንደኛ ውዱዕን አዳርሶ አሳምሮ ያድርግ። ይህም ውዱዕን አላህ ባዘዘው መልኩ ማድረጉ ነው። ጥራት የተገባውና የላቀው አላህ እንዲህ ብሏል። يا أيها الذين آمنوا إذا قمتم إلى الصلاة فاغسلوا وجوهكم وأيديكم إلى المرافق وامسحوا برؤوسكم وأرجلكم إلى الكعبين نانت يمن هوي وَدَا الصلاة بقوم لم يكون بسبب أشوهي زي في تابو راسو تشاچو هونم بوها أبسو اگرو تشاچو هونم اسكا قرچم جميتو تش اتابو الما ايدا سدست اسكان كاسو مج الرشاد رس ملو نبيو صلى الله عليه وسلم اندي بلوال يا لوضو يتسجد صلاة تكبين نتي اللو صلاة أبلش تولى سجد وسويا يا الله ملكتن يا صلى الله عليه وسلم اندي مالتاتشو ተዘግቧል። ወደ ሰላት የቆምክ ሰላት መስገድ በፈለክ ጊዜ ውዱእህን አሟልተህ አድርግ። ሁለተኛ ሰጋጁ ሊሰግድ ያሰበው ሰላት ግዴታም ይሁን ሱና ሰላቱን እንደሚሰግደው በልቡ አስቦ ነይቶ፣ የትም ስፍራ ቢሆን በሙሉ አካሉ ወደ ቂብላ ይዙር። ቂብላ የሚባለው ከዕባ ነው። ንያን በምላሱ አይናገር። ንያን በምላስ መናገር ያልተደነገገ ተግባር ነውና፣ እንደውም ነቢዩ ሰለላሁ አለይሂ ወሰለም ሆኑ ባልደረቦቻቸው ረድየላሁ አንሁም ንያን በምላሳቸው ስላልተናገሩ ንያን መናገር አዲስ ፈጠራ ቢድዓ ነው። ሰጋጁ ኢማም ወይም መሪው ወይም ብቻውን የሚሰግድ ከሆነ ከፊት ለፊቱ ሱትራ መከለያ ያድርግ። በኢስላም ሊቃውንት ድርሳናት መጻሕፍት በግልጽ ተለይተው በተቀመጡ አንዳንድ አጋጣሚዎች ካልሆነ በቀር ወደ ቂብላ ዞሮ መስገድ የሰላት መስፈርት ነው። ሦስተኛ በአይኑ ሱጁድ የሚያደርግበትን ስፍራ እየተመለከተ አላሁ አክበር፣ ትርጉሙም አላህ ታላቅ ነው በማለት የመክፈቻን ተክቢራ ይበል። አራተኛ ተክቢራ በሚል ወቅት ሁለት እጆቹን የትከሻው ትይዩ ድረስ ወይም የጆሮዎቹ ጫፍ ድረስ ያንሳቸው። አምስተኛ ሁለት እጆቹን ደረቱ ላይ ያኑር። ቀኝ እጁን የግራ እጁ መዳፍ ጀርባ ላይ ወይም የእጁ አንጓ ወይም ክንዱ ላይ ያደርግ። ይህም ከነቢዩ ሰለላሁ ዓለይህ ወሰለም ስለተረጋገጠ ነው። ስድስተኛ የመክፈቻን ዱዓ መቅራት ይወደዳል ወይም ሱና ነው። እርሱም اللهم باعد بيني وبين خطاياي كما بعدت بين المشرق والمغرب اللهم نقني من الخطايا كما ينقى الثوب الأبيض من الدنس اللهم اغسل خطاياي بالماء والثلج والبرد يمي لونه الله بمسرقنا بمسرق مكاكل اني نمكو انجلي أركي. الله هوي نجي لبس كاكوشا شاو چند اداو اني نم كونجلي آت الله انين كونجلي بو هان نابت ازا ببردوم ات ابين مالت نو كفال لغم يهن با سبحانك اللهم وبحمدك وتبارك اسمك وتعالى جدك ولا إله غيرك ترجمهم الله ጥራት ከምስጋና ጋር ላንተ የተገባ ነው። ስምህ የተባረከ ነው። ግርማህም ከፍ ያለ ነው። ካንተ በቀር በእውነት አምልኮ የሚገባው የለም ማለት ነው። ከነቢዩ ሰለላሁ አለይህ ወሰለም የተረጋገጡ የሆኑና ከዚህ ውጪ ያሉ የመክፈቻ ዱዓዎችን ቢልም ችግር የለውም። በላጩ ግን የእርሳቸውን ፈለግ በተሟላ መልኩ ከመከተል አኳያ አንዳንድ ይህንን ሌላ ጊዜ ደግሞ ሌላውን ማለቱ ነው። كتلوم أعوذ بالله من الشيطان الرجيم بسم الله الرحمن الرحيم يبالنا يا فاتحا مئرا فكرة يهم يا الله ملك صلى الله عليه وسلم أندي سلالونو يا مكفة فاتحان فاتحا يالكراسو صلاة اللو فاتحا انداتنا، تناككم دمس كف مدرق بحجو صلاة ድምፁን ከፍ በማድረግ ድምፁን ዝግ በሚደረግባቸው ሰላቶች ካነበበ ደግሞ ድምፁን ዝግ በማድረግ አሚን ይበል። ከፋቲሓ ቀጥሎ ከቁርአን የገራለትንም ይቅራ። በላጩ ግን በዙሁር በዓስርና በዒሻ ሰላት ከፋቲሓ ቀጥሎ መካከለኛ መለያ ያላቸውን ምዕራፍ አውሳጠል ሙፈሰል በመባል የሚጠሩትን መቅራት፣ በፈጅር ሰላት ደግሞ ረጃጅም መለያ ያላቸውን ጥዋልል ሙፈሰል የሚባሉትን ምዕራፎች መቅራት በመግሪብ ሰላት ደግሞ አንዳንዴ በአጫጭሮቹ አንዳንዴም ከረጃጅሞቹ ምዕራፍ መቅራት ነው ይህም ይህን በማስመልከት በመጡ ሐዲቶች አሟልቶ ለመተግበር ነው ሰባተኛ እጆቹን በትከሻዎቹ ወይም በጆሮዎቹ ትይዩ ከፍ አድርጎ ተክቢራ በማድረግ ያጎንብስ ወይም ሩኩዕ ያደርግ የሩኩዕ አደራረጉም ጭንቅላቱን በወገቡ ትይዩ ቀጥ በማድረግ ጣቶቹን ከፋፍቶ እጆቹ ጉልበቱ ላይ በማድረግ ነው። ሩኩዑ በሚያደርግበት ጊዜ ይረጋጋና ሱብሓና ረቢ አልዓዚም ይበል። ትርጉሙም ታላቅ የሆነው ጌታዬ ጥራት ይገባው ማለት ነው። በላጩ ሦስት ጊዜ ወይም ከዛ በላይ መደጋገሙ ነው። ከዚህም በተጨማሪ ተከታዩን እምቢል ይወደድለታል። سبحانك اللهم وبحمدك اللهم اغفر لي ترجمم الله هوي كمس جانا الله هوي يكر بلين مالتنو سمنتينيا جوتشون باتكا ويم يكف بمدرج تنكلا تنكركو أنا اياد الرجا اندي يبل سمع الله لمن حمده ترجمم الله يا مسجنون سمينو مالتنو إمام ويم مسك ميسجدك هنا ككو مبوهلا اندي هبل ربنا ولك الحمد حمدا كثيرا طيبا مباركا فيه ملء السماوات وملء الأرض وملء ما شئت من شيء بعد ترجوم جيتاتشن هوي مسجانا لانتي تقبانو لانتي بزا ምርጥ የሆነ የተባረከ ሰማያትን የሞላ ምድርንም የሞላና ከዚህም ሁሉ ኋላ ከነገሮች ሁሉ አንተ የፈለግከውን የሞላ ምስጋና የተገባህ ነህ ማለት ነው። ተከታይ ከሆነ ግን ቀና በሚልበት ወቅት ሰሚዐ አላሁ ሊመን ሐሚደህ የሚለውን ትቶ ረበና ወለከል ሐምድ የሚለውንና ከዛም ውጪ አሁን የጠቀስነውን قدام بلوس كتتك أسوس الرشاود الرسلال إيان داندوس أجمالة إمام تكتايم هنا بشتون ميساقدو يهنن بيش أمر أهل الثناء والمجد أحق ما قال العبد وكلنا لك عبد اللهم لا مانع لما أعطيت ولا معطي لما منعت ولا ينفع ذا الجد منك الجد ترقمهم የውደሳና የልቅና ባለቤት ነህ። ሁላችንም ላንተ ባሪያዎች ከመሆናችንም ጋር ባሪያው ከተናገራቸው እጅግ ተገቢው ንግግር አላህ ሆይ አንተ ለሰጠኸው ከልካይ የለውም፣ አንተ ለከለከልከውም ሰጪ የለውም። የልቅና ባለቤትም ልቅናው አይጠቅመውም። ልቅናም ካንተው ነው ማለት ነው። ከአላህ መልእክተኛ የተረጋገጠ ስለሆነ ይህን ቢል ጥሩ ነው። እያንዳንዱ ሰጋጅ ማለትም ኢማሙም ተከታዩም ሆነ ብቻውን የሚሰግደው ልክ ከሩኩዕ በፊት ሲቆም እንዳደረገው እጆቹን ደረቱ ላይ ማኖሩ ይወደድለታል። ይህም በዋኢል ቢን ሑጅርና በሰህል ቢን ሳዕድ ረዲያላሁ አንሁማ ሐዲት ይህንን የሚጠቁም ማስረጃ ስለተረጋገጠ ነው። ዘጠነኛ ከቻለ መሬት ላይ ከእጆቹ በፊት ጉልበቱን እያስቀመጠ ተክቢራ አድርጎ ሱጁድ ይውረድ። ይህን ካልቻለ ግን ሱጁድ ሲወርድ የእጆቹን ጣቶች አጣብቆና ዘርግቶ የእግሮቹን ጣቶችና እጆቹን ወደ ቂብላ አዙሮ ይውረድ። ሱጁድ የሚወረደው በሰባት አካላት ነው። እነርሱም አፍንጫውን ጨምሮ ግንባሩ፣ ሁለት እጆቹ፣ ሁለት ጉልበቶቹና የሁለት የእግር ጣቶች የውስጠኛው ክፍሎች ናቸው። እንዲህም ይበል ሱብሓና ረቢያ ልአዕላ ትርጉሙም ከፍ ያልከው ጌታይ ሆይ ጥራት ይገባህ፣ ማለት ነው። ይህንንም ሶስት ጊዜ ወይም ከዛ በላይ ማለት ሱና ነው። ይህንን ከማለቱም ጋር ተከታዩንም ቢጨምር ይወደድለታል። ሱብሓነከ አላሁመ ረበና ወቢሐምድከ አላሁመ ግፊር ሊ ትርጉሙም ጌታችን አላ ሆይ ከምስጋና ጋር ጥራት ይገባህ፣ አላ ሆይ ማረኝ ማለት ነው። ዱዓም ያብዛ። ይህም ነቢዩ ሰለላሁ ዐለይህ ወሰለም እንዲህ ስላሉ ነው። በርኩዕ ላይ ስትሆኑ ጌታን አልቁት፣ በሱጁድ ስትሆኑ ግን በዱዓ ተበራቱ፣ ዱዓቹ ተቀባይነት የማግኘት ዕድሉ ሰፊ ነውና። ጌታውንም የዱንያም ይሁን የአኺራ መልካም ነገርን ይጠይቅ። ይህንንም መፈጸም ሰላቱ ግዴታም ሆነ ሱና ይወደዳል። ጡንቻዎቹን ከጎኖቹ ሆዱን ከታፋዎቹ፣ ታፋዎቹን ከባቶቹ ያራርቅ፣ ክንዶቹንም ከመሬት ከፍ ያደርግ። ይህም ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ስላሉ ነው። ሱጁድ ላይ ተስተካከሉ፣ አንዳችሁ ሱጁድ ላይ ክንዱን እንደ ውሻ አይዘርጋ። ዐሥረኛ ተክቢራ በማለት ጭንቅላቱን ያንሳ! ግራ እግሩን አንጥፎ ይቀመጥ፣ ቀኝ እግሩን ደግሞ ይትከለው እጆቹንም በታፋዎቹና ጉልበቶቹ ላይ በማኖር እንዲህ ይበል፣ ረቢ ግፊር ሊ ወረሐምኒ ወህዲኒ ወርዙቅኒ ወዓፊኒ ወጅቡርኒ። ትርጉሙም ጌታዬ ሆይ ማረኝ፣ እዘንልኝ፣ ምራኝ፣ ሲሳይን ለግሰኝ፣ ጤናዬን ስጠኝ፣ ጠግነኝ ማለት ነው። ሲቀመጥም ተረጋግቶ ይቀመጥ። አስራ አንደኛ ሁለተኛውን ስጁድ ተክቢራ በማድረግ ይውረድ። በመጀመሪያው ስጁድ ላይ ያደረገውን አምሳያም በድጋሚ ያድርግ። ዐሥራ ሁለተኛ ተክቢራ በማድረግ ጭንቅላቱን ቀና ያድርግ። በሁለቱ ስጁዶች መካከል የተቀመጠውን ያህል ትንሽ ጊዜ ይቀመጥ። ይህም ጀልሰተል ኢስቲራሓ የእረፍት መቀመጥ ተብሎ ይጠራል። ይህንን ማድረጉም የሚወደድ ነው። ቢተወውም ችግር የለውም። በዚህ ወቅትም የሚለው ምንም አይነት ዱዓም ሆነ ዚክር የለም። ቀጥሎ ከቻለ ሁለቱ ጉልበቶቹን ተደግፎ ወደ ሁለተኛው ረካዓ ለመቆም ይንቀሳቀሳል። ጉልበቱን ተደግፎ መነሳት ካልቻለ መሬቱን ተደግፎ ይነሳል። ቀጥሎ ፋቲሓንና ከፋቲሓ በኋላ የገራለትን ምዕራፍ ይቀራል። ቀጥሎም በመጀመሪያው ረክዓ የፈጸማቸውን ተግባራት አምሳያ ይፈጽማል። 13 የሚሰግደው ሰላት እንደ ፈጅር፣ ጁሙዓ እና የዒድ ሰላት የመሳሰሉ ባለ ሁለት ረክዓ ሰላቶች ከሆኑ ከሁለተኛው ረክዓ ሁለተኛው ሱጁድ ከተነሳ በኋላ ቀኝ እግሩን በመትከልና ግራ እግሩን በማንጠፍ ይቀመጣል። ቀኝ እጁንም ከመጠቆሚያ ጣቱ በቀር ያሉትን ሁሉንም ጣቶቹን በመጨበጥ በቀኝ ታፋው ላይ ያኖራል በመጠቆሚያ ጣቱም የአላህ አህዳዊነትን ለመግለጽ ይጠቁምበታል። ትንሿ ጣቱንና የቀለበት ጣቱን በመጨበጥ በአውራ ጣቱና በመሀል ጣቱ ክብ በመስራት በመጠቆሚያ ጣቱ ቢጠቀምም ቢጠቁምም ጥሩ ነው። ሁለቱም አይነት የመጠቆም አፈጻጸሞች كان يُصَلَّى الله عليه وسلم مفس أما تشو ترقاك تولنا عندنا دي عندنا عندنا دي للا نيون مفس أمو بلاجنا غراء الجنب غراء تفاونا قلبة لا يانور كتلو الزوبة تشهود بل تشهود يمي بالوم التحيات لله والصلوات والطيبات السلام عليك أيها النبي ورحمة الله وبركاته السلام علينا وعلى عباد الله الصالحين أشهد أن لا إله إلا الله وأشهد أن محمدا عبده ورسوله يمي لو داسينو كبرنا لإلنا عندهم صلاة الجنة ملكم نقروا يقولوا الله ناتشو أنت نبي يا الله سلام إذنتنا النابركة بأرسولا يسفن سلام بأن يناب الله دقاق باروش ملا يسفن كالله للا بأونات يم ممن لك عملاك عند الله لما سكر الله محمد يا الله باري عنا ملك تنيا ومهنا اتشون لما سكر ما لتنو اللهم صلي على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد ترجمهم الله وي بإبراهيم الناب بيتسابو لا ولا يودّاسيهنن دور كلو بمحمد الناب بيتسابو لا ولا يمودّاسيهن أورد أنت مسجون النا يلاك عم نهنا الله بإبراهيم النا ببيت سبو تشاو لاي بركتهن اندا سفن كولو ببيت بركتهن أورج أنت مسكون النا يلاك عم لاك نهنا مالتنو كارات نقروتشم أندي بمالت با الله يتبك اللهم إني أعوذ بك من عذاب جهنم ومن عذاب القبر ومن فتنة المحيا والممات ومن ومن شر فتنة المسيح الدجال ترجمهم الله هوي جهنم كتات ككبر كتاتم كهوتم كموتم فتنا عندهم كمطفو يمسيح دجال فتنا بان تتبك علو مالتنا قتلو كعلماوي هنا أخيرا ملكام نجروج يفلقون دعاء يدرك لو شويم كان نرسو تلالو المسلمين تدعا بيادر قم تقري يهن فزمو تودا جيمي اللتم بقديت عم هون بسنة يهم نبي صلى الله عليه وسلم لابن مسعود رضي الله عنه تشهد باستمارو تحديث است بهلو مصلاتو جلي اندي فزم بمي ملكو كزام يميس دستون دعا بممرت دعا يادر በሌላ ዘገባም ከዚያም የሻውን ዱዓ መርጦ ያደርግ ብለዋል። ይህም አንድ ሰው በዱንያም ሆነ በወደኛው ዓላማ ለማግኘት አንድ ሰው በዱንያም ሆነ በአኺራ ለማግኘት የሚያደርገውን ዱዓ ሁሉ እንደሚያጠቃልል የሚያመለክት ነው። ቀጥሎ ወደ ቀኙና ወደ ግራው እየዞረ አሰላሙ ዓለይኩም ወረሕመቱላህ እያለ ያሰላምታል። አስራ አራት የሚሰግደው ሰላት عند مغرب بالا بالا ركع سوستر سوستر عصلاتك هنا ويم عند ظهور عصرنا عشاء بالا رت ركع صلاه هنا كولتن وركعه عهولتن وسجود تنسابه لا كدم بلو يتتكسون تشهدنا بنبي صلى الله عليه وسلم لا صلوات يوردال كتلوم چون تدقفو አላሁ አክበር በማለት ለሶስተኛ ረክዓ ይቆማል። እንደ ቆመም እጆቹን በትከሻዎቹ ወይም በጆሮዎቹ ትይዩ ከፍ ካደረጋቸው በኋላ መልሶ ቀደም ተብሎ በተጠቀሰው መልኩ ደረቱ ላይ ያኖራቸዋል። ፋቲሐንም ብቻ ይቀራል። አንዳንድ ጊዜ በዙሁር ሰላት በሶስተኛውና አራተኛው ረክዓ ላይ ከፋቲሓ በተጨማሪ ሌላ ምዕራፍ ቢቀራ أبو سعيد رضي الله عنه باستلال لفت حديث كنبي صلى الله عليه وسلم يهنن يميتكم الرجاء سلطة ويم سلطة رقاقة تجري كما جمع وَتَشَهُود تشهد بَنَبِيُو صلى الله عليه وسلم لاي وَدَاسِ سيما ورد نبيه يتاو تا تاو يتاوو كده تا سيهون تاو መግሪብ ሰላት ከሆነ የሚሰግደው ከሦስተኛው ረከዓ ሁለተኛው ሱጁድ በኋላ። ዙሁር፣ አስር ወይም ኢሻ ሰላት ከሆነ ደግሞ የሚሰግደው ከአራተኛው ረከዓ ሁለተኛው ሱጁድ በኋላ። ቀደም ተብሎ ባለ ሁለት ረከዓ ሲሰግድ በተጠቀሰው መልኩ ተሸሁድን ይበልና ወደ ቀኙና ወደ ግራው በመዞር ያሰላምት። ቀጥሎ ሦስት ጊዜ ስቲግፋር ይበል። كتروم من دي هبل. اللهم أنت السلام ومنك السلام تباركت يا ذا الجلال والإكرام. ترجموم اللهوي أنت السلامنا. سلامم كانتونوم ميمتاو. يا لإلنا يا يلق بيتي هونكو غيتايوهي. يا بلاينتهم چكف يعلنو. مالتنو. إمامكو هنيهن هنن يميلو ودسووتشكا مزوروبا فيتنو. كتلو سونة وتسوج كازور كازورا لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير لا حول ولا قوة الا بالله اللهم لا مانع لما اعطيت ولا معطي لما منعت ولا ينفع ذا الجد منك الجد لا اله الا الله ولا نعبد إلا إياه له النعمة وله الفضل وله الثناء الحسن لا إله إلا الله مخلصين له الدين ولو كره الكافرون ترجمهم كالله بستكر بأونة أملكم مجبو أملك يلم أجر اللوم نمس غنم ميرسو بتشانو رسوم بنجرو هلو لاي فالله بالله كالهونا ብልሃትም ሆነ ኃይል የለም። አላህ ሆይ አንተ ለሰጠኸው ከልካይ የለውም፣ አንተ ለከለከልከውም ሰጪ የለውም። የልቅና ባለቤት ልቅናው አይጠቅመውም። ልቅናም ካንተ ነው። ከአላህ በስተቀር በእውነት የሚመለክ የለም፣ ከርሱም ሌላ አንገዛም። ጸጋው የርሱ ብቻ ነው፣ ችሮታውም የርሱ ብቻ ነው። መልካም ውዳሴም የሚገባው ለእርሱ ብቻ ነው። ከአላህ በስተቀር በእውነት የሚመለክ የለም كهديوش بيت ألوم إن يا لَرْسُو مانو تاتشنن مالتنو كاتلو سلاس تسبيح ويم سبحان الله تحميد الحمد لله تكبير الله أكبر بل ما توما لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير بل الله هوي كالا بك أربا أونتي من ملك يلم بچن يانو عقار اللو نكسن ميرسونو السوبة هلوم نگر مالتنو كتلو آية الكرسين قل هو الله أحدين قل أعوذ برب الفلقين قل أعوذ برب الناس كهلوم صلاة بهالا يقرأ يكره النزيهن سوستون مئرافوش كفجرنا مغرب صلاة بهالا سوست سوست جزي دجاج مكرات اندمي ودد ميتاكو حديثوج كنبي صلى الله عليه وسلم سلامتو مالتو يو وددل نزي هلو ذكروش مالت كدتا سي <مانسزح> سنة توددش تكبر نو هلو مسلمون <مانسزح> <مانسزح> دنا كظهر صلاة بفي تركعه كظهر صلاة بها له كمغرب صلاة بها له كعشاء صلاة بها له ከፈጅር ሰላት በፊት ሁለት ረክዓ መስገዱ የተደነገገ ተወዳጅ ተግባር ነው። የእነዚህ አጠቃላይ የረክዓ ቁጥርም ዐሥራ ሁለት ነው። እነዚህ ረክዓዎች ነቢዩ ሰለላሁ ዐለይሂ ወሰለም ጉዞ ላይ ሳይሆን ሀገራቸው ባሉበት ወቅት ዘውትር ይሰግዷቸው ስለነበር ረዋቲብ በመባል ይጠራሉ። ጉዞ ላይ በሚሆኑበት ወቅት ግን ከፈጅር በፊት ከሚሰገደው ሁለት ረክዓና ከዊትር ውጭ ያሉትን ሱና ሰላቶችን ይተዋቸው ነበር። እነዚህን ግን ነቢዩ ሰለላሁ ዐለይሂ ወሰለም ሀገር ቤትም ይሁን ጉዞ ላይ እያሉ ዘውትር ይሰግዷቸው ነበር። እነዚህን ረዋቲብ ሱናዎችና ዊትርን ቤት ውስጥ መስገድ በላጭ ነው። መስጂድ ውስጥ ቢሰግዳቸውም ግን ችግር የለውም። ይህም ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ስላሉ ነው። ከግዴታ ሰላት ውጭ የሰውየው በላጩ ሰላት ቤት ውስጥ የሚሰግደው ሰላት ነው። እነዚህን የረዋቲብ ረክዓዎች ዘውትር መስገድ መስገድ ዘውትር መስገድ ጀነት ከሚያስገቡ ምክንያቶች መካከል አንዱ ነው። ይህንን በማስመልከት ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። በቀኑና በምሽቱ ክፍለ ጊዜ ውስጥ አስራ ሁለት ረክዓዎችን የሰገደ ሰው ጀነት ውስጥ በነርሱ ምክንያት ለርሱ ቤት ይገነባለታል። كعصر بفيت أرات ركعة كمغرب بفيت هلات ركعة كعيشة بفيت هلات ركعة بسقدم نبي صلى الله عليه وسلم يهن المفز أمات حديث ترك قطال كظهر بفيتم بوهالم أرات ركعة بسقدم يهم نبي صلى الله عليه وسلم انديه سلالونو كظهر بفيت أرات تركعة ከዙሁር በኋላ አራት ረክዓዎች ላይ የተጠባበቀ የሰገደ ሰው አላህ እሳትን በእርሱ ላይ እርም አድርጎለታል። ማለትም ከረዋቲቡ ሱና ሰላቶች ላይ ሁለት ረክዓ ከዙሁር በኋላ ይጨምር ማለት ነው። ምክንያቱም ከረዋቲብ ሱና መካከል ከዙሁር በፊት አራት ረክዓና ከዙሁር በኋላ ሁለት ረክዓ መስገድ ነው። ከዙሁር በኋላ ከሚሰግደው ላይ ሁለት ረክዓ ቢጨምር በኡሙ ሐቢባ ሐዲት ላይ የተጠቀሰውንም እንዳያገኛል ማለት ነው። ለመልካም የመገጠም ባለቤቱ አላህ ነው። የአላህ ሰላትና ሰላም በነቢያችን ሙሐመድ ቢን ዐብዲላህ በቤተሰቦቻቸውና ባልደረቦቻቸው፣ እንዲሁም እስከ ፍርዱ ቀን በመልካም በተከተሏቸው ላይ ሁሉ ይስፈን።